The Voice of America. የዩናይትድ ስቴትስ የተወካዮች ምክር ቤት የረጅም ጊዜ አባል አባልና ለጥቁር አሜሪካውያን የሲቪል መብቶች ቀዳሚ ተሟጋችና ታጋዮች ከነበሩት አንዱ ጃን ሉዊስ በሰማኒያ ዓመት ዕድሜያቸው ከትናንት በስቲያ አርፈዋል። ጃን ሉዊስ የሞቱት በአንጀት ካንሰር ሕመም እንደሆነ ተገልጿል። በእኚህ ታላቅ ሰው የሕይወት ታሪክ ዙሪያ ሪፖርተራችን ክሪስ ሲምኬንስ ያጠናቀረውን ደረጀ ደስታ ያቀርበዋል። በደቡብ ያለውን የዘር ክፍፍልና መድሎ ሺህ ቦታ ልንበጣጥሰው ይገባል። የተለያዩትንም በእግዜር አምሳል ወደ አንድነትና ዲሞክራሲ እናመጣቸዋለን። እንዲህም ልንል ይገባል፦ አሜሪካ ንቂ፣ አሜሪካ ተነሽ። ጃን ሎዊስ እውቅና ማግኘት የጀመሩት ስለ ምርጫ መፍቶች ሲታገሉ ከነበሩት ሌሎች የነጻነት ታጋይ ሰልፈኞች ጋር በአላባማ ክፍለ ግዛት በምትገኘው ሰልማ በፖሊሶች ከተደበደቡ ሁለት ዓመት በኋላ ነው። እንደ አውሮፓ አቆጣጠር በ1965 በዚያች በሰልማ ድልድይ ላይ በሰልፈኞች ላይ ደርሶ የነበረው ክፉኛ ጉዳት አሁን ድረስ የደም እሁድ ተብሎ ይጠራል። የዘር መድሎ እንዲቆም ብሔራዊ መነቃቃትን ያመጣ ታላቅ ክስተት ነበር። ተደብድበናል። በአስለቃሽ ጋዝ ታፍነናል። ያን ጊዜ በዚያ ድልድይ ላይ የምሞት መስሎኝ ነበር። የሰልማው ጥቃት ከተፈጸመ ጥቂት ወራት በኋላ እንደ ኤሮፓ አቆጣጠር በ1965 ፕሬዚደንት ሊንደን ጆንሰን ታሪካዊውን የመምረጥ መብት ሕግ በፊርማቸው ሲያጸድቁ ጃን ሉዊስ ከፕሬዝደንቱ ጎን ቆመው ነበር። የአፍሪካ አሜሪካውያንን የፖለቲካ ጉልበት እንዳያገኙ የመምረጥ መብት ከልክሎ የቆየው አድሏዊው የምርጫ ሕግ ተወግዶ መብትን በሚያጎናጽፍ አዲስ ሕግ ሲተካ ቆሞ ማየት ለጆን ሉዊስ የንግስና ዘውድ እንደ መድፋት ነበር። The Act of 1965 freed and liberated so many people. የመምረጥ መብትን የሚያጎናጽፈው የ1965ቱ ህግ ብዙ ሰዎችን ነጻነትን ያቀዳጀና ብዙዎችንም ነጻ ያወጣ ነበር። ጃን ሉዊስ እንደ አውሮፓ አቆጣጠር በ1986 በጆርጂያ ክፍለ ግዛት የዩናይትድ ስቴትስ ኮንግረስ አባል ሆነው ተመረጡ። የፖለቲካ ተሳትፏቸውንም እንደ ሙሉ ጊዜ ስራቸው ጀመሩ። የገቢ እኩልነት እንዲሰፍን፣ የወንጀል ፍትህ ማሻሻያዎች እንዲደረጉ፣ ስለ ጦር መሳሪያ ደህንነትና ስለመሳሰሉት የታገሉ ተሟጋች ነበሩ። እንዲያም በመሆናቸው የኮንግረሱ ሕሊና በመባል ይታወቃሉ። በሀገራችን የሚደረገውን የወል ግድያ በዝምታ እየተመለከትን ራሳችንን አሸዋ ውስጥ ቀብረን የሽጉጥና የጠመንጃ የግል ይዞታ ደህንነት አስፈላጊነትን እንዳላየ ሆነን መቀጠል አንችልም። ፕሬዚደንት ኦባማ እንደ ኤሮፓ አቆጣጠር በ2011 ዓ ም ለጆን ሉዊስ ለሲቪል ዜጎች የሚሰጠውን በአገሪቱ ከፍተኛውን ብሔራዊ የነፃነት ሜዳሊያ ሸልመዋቸዋል። የ2020 አዲስ ዓመት ዋዜማ ላይ አርበኛው የኮንግረስ አባል ጆን ሉዊስ አራተኛ ደረጃ ላይ የደረሰ የአንጀት ካንሰር ህመምተኛ መሆናቸውን አሳዛኝ ዜና ይፋ አደረጉ። ይህን የካንሰር ህመማቸውን በሚያስታሙሙበትና በመቃብር አፋፍ ላይ በነበሩ ጊዜ እንኳ እረፍት አላማራቸውም። የሰብአዊ መብት ትግላቸው መነሻ ወደሆነችው አላባማ ክፍለ ግዛት ወደምትገኘው ሰልማ የደም እሁድን ሐምሳ አምስተኛ ዓመት በዓል ለማክበር ሄደዋል። በምንም መንገድ ተስፋ አልቆርጥም፣ እጅ አልሰጥም፣ ትግሌን እቀጥላለሁ። አሁን ከምንም ነገር በላይ ጸሎታችሁ ያስፈልገናል። በሉ እንጸልይ። di Amerika Adams Radio terjeja di star